ቮይስ ኦፍ አሜሪካ የሕግ የበላይነት ጉዳይ ተከታዩ ዝግጅታችን ነው። አንድ ነገር የተረጋጋችና የሕግ የበላይነት የተረጋገጠባት ማድረግ የመንግሥት ግዴታና ኃላፊነት መሆኑን ሲሆን እንግዲህ ያነጋገርሻቸው የህግ ባለሙያ አቶ ቁምላቸው ዳኜ አመልክተዋል። የሕግ የበላይነት ሲባል ለመሆኑ ምን ማለት ነው? ወደ አቶ ቁምላቸውና ወደ አንቺው እንመለሳ። አቶ ቁምላቸው ዳኜ በጣም እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆኑ በተለያየ ጊዜ በተለይ የህግ ጉዳይ ሲነሳ የህግ የበላይነት መከበር አለበት። በኢትዮጵያ የተፈጠሩትን ችግሮች ለመፍታት መፍትሄ ለማስያዝ መልክ መልክ ለማበጀት የህግ የበላይነት መከበር አለበት የሚል ንግግር ተደጋግሞ ይሰማልና እስቲ የህግ የበላይነት መከበር አለበት ማለት ምን ማለት ነው? እንዴት ነው የህግ የበላይነት የሚከበረውና ና የሚረጋገጠው እንግዲህ ጥሩ ጥያቄ ነው። የህግ የበላይነት ወይም በእንግሊዝኛ ሩል ኦፍ ሎው ይባለው ነገር የሚመለከት የተለያዩ ትርጓሚዎች ናቸው ያሉት። ግን እንደው መሰረታዊ ብለን የምንይዛቸው ነገሮች ምንድን ናቸው? የህግ የበላይነት ሲባል፣ በመጀመሪያ ደረጃ የመንግስት ባለስልጣናት እና ተራው ዜጋ በህግ ፊት እኩል መሆን አለባቸው። የመንግስት ባለስልጣናትና ኃላፊዎች ከህግ መገዛት አለባቸው፣ ከህግ በታች መሆን አለባቸው። ምንም የሚወስዱት ማናቸውም ድርጊት በህግና በህግ የተመራ መሆን አለበት እንጂ በዘፈቀደ የሚፈጸም መሆን የለበትም። የሚል ነው መሰረታዊ ነገር። ሁለተኛው ነጥብ ምንድን ነው? እንግዲህ በስነ ህግ ትንተናም ላይ የሚታዩት ነገር ግብራዊ የገልነትን አላባዎች ምንድን ናቸው የሚል የተመለከተ አንደኛ ዜጎች መተዳደር ያለባቸው አጠቃላይ ህዝብን የሚመለከቱ ህጎች ነው እንጂ ለግለሰብ እየተለየ ህግ ብላ አይገባም። ማለት ሰርተኛ ሀገር የስዬ የአብራ ህግ የሚባለው ጠርሙ ስናገረት ማለት እና የዜጎችን አጠቃላይ ጠባይ እና ኑሮ ለመምራት ነው ወይም የተወሰነ የወረት ፈክሮ ኑሮ ለመምራት እንጂ ሰዎችን መሰረት ያደረገ መውጣት የለበትም። ሩልስ ባይ ጀነራል ነው አምስ ምንለው ማለት ነው። ሁለተኛው ነገር ደግሞ እንደዚሁ ህጎች አስቀድመው የተከለከለውና የተፈቀደውን ነገር በግልጽ የሚደነግጉ መሆን አለባቸው እና ህጎች ወደ ኋላ ተመልሰው መስራት የለባቸው። ምክንያቱም ዜጎች ህግ የሚወጣበት ጊዜ ምን እንደተፈቀደ፣ ምን እንደተከለከለ፣ ምን እንደሚጠበቅባቸው አውቀው በዛው ረገድ ድርጊታቸውና ጠቢያቸውን ማስተካከል ስላለባቸው ማለት ነው። ሌላኛው ነገር ደግሞ እንደዚሁ ህጎች ሁልጊዜ በተቻለ መጠን ህግ ሲወጣ ቋሚ መሆን አለበት እንጂ በየጊዜው በቀን ቀን የሚቀያየር መሆን የለበትም። በቀን በቀን የሚቀያየር ከሆነ ህጉ ተገማች ስለማይሆን ዜጎች ህጉን መከተል ይቸግራል። ሌላኛው እንደዚሁ ደግሞ ህጎች ሊፈጸሙ የሚችሉ መሆን አለባቸው። ዜጎች በቀላሉ ሊተገብሯቸውና ሊከተሏቸው የሚችሉ መሆን አለባቸው። ከዜጎች አቅም በላይ የሆኑ ወይም ለመፈጸም አስቸጋሪ የሆኑ ህጎች መውጣት የለባቸውም የሚል ነገር ነው። ሌላው እንደዚሁ ህጎች በግልጽ በአደባባይ መታወጅ አለባቸው፣ መታወቅ አለባቸው። ጥቂት ሰዎች ብቻ የሚያውቋቸው፣ ጥቂት ሰዎች ብቻ የሚተረጉሟቸው ነገሮች መሆን የለባቸውም። ምክንያቱም ዜጎች ቅደም ደረኩት ምን ማድረግ እንደሚጠበቅባቸው ካላወቁ ህግን ተግባራዊ ማድረግ ስለማይቻል ማለት ነው። ስለዚህ ህጎች በተቻለ መጠን ግልጽ መሆን አለባቸው እና መታወጅም ይፋ መሆን አለባቸው ለህዝብ አሁን ለኢትዮጵያ፣ ለምሳሌ አብዛኞቹ እንግዲህ በኢትዮጵያ ህግ አሁን ባለው ሁኔታ መመሪያዎች ምቁት ናቸው፣ ግን መመሪያዎች አይገኙም የትን ቦታ የዜጎችን መብት እና ግዴታ የሚወስኑ የሚጥሱም መመሪያዎች ጭምር የት እንደሚገኙ ከማወቅ አስቸጋሪ ልከኝ መሬት ያሰረበል መመሪያዎችን ሊነት ማለት ነው። በተመሳሳይ ሁኔታ በክልሎች የሚወጡ ህጎች ታትመው የሚሸጡበት ቦታ የለም። ስለዚህ ክልሎች ቢያውጣሉ፣ ግን በአደባባይ የሚያውጁት ህግ ሚስጥር ሆኗል ማለት ነው ዜጎች ያውቀው ላይ ይከተሉት የማይችሉት ነገሩ ማለት ነው። እንደዚሁ ኢትዮጵያ የምትፈርማቸው ዓለም አቀፍ ስምነቶችን በሀገሩ ቋንቋ በእንግሊዝኛ፣ በአማርኛ ፋይዘን ታ ይዘታቸው ታትሞ ስለማውጣ ህገ መንግስቱ አስገዳጅ ናቸው ይላል ነገር ግን በግልጽ በማያሻማ ሁኔታ ይሄ ነው ህጉ ገዢ ነው ይሄ ነው የሚባል ነገር አልሆነም፣ ማለት ነው እና በተጨማሪ ህግ የበላይነት ይሄ ስነ ስርዓታዊ ገጽታ አለው። እንደገና ደግሞ የፍሬ የፍሬ ነገርም ገጽታ አለው። ስነ ስርዓታዊ ገጽታ የምንለው ነገር ምንድን ነው? ቅድም እንዳልኩት እንግዲህ የህግ የበላይነት ከዜጎች በህግ ፊት እኩል ናቸው ከሚለው ነገር ጋር የተያያዘ ስለሆነ በተለይ በፍርድ ቤት የሚደረጉ የሚደረጉ የዳኝነት ሂደቶች የዜጎች ፍትሀዊ ዳኝነት የማግኘት መብታቸው ሊጠበቅ ይገባል። በጠበቃ የመወከል ማግኘት የሚቀርብባቸውን ማስረጃ የመከላከል ቀድሞ የማየት በፍርድ ቤት በህግ በተቋቋሙ ፍርድ ቤት ዳኝነት ይግባኝ የማቅረብ ምን የምንላቸው ሊኖራቸው ይገባሉ። የፍሬ ነገር ገጽታው ደግሞ ምንድን ነው? ቀደም እንዳልኩት በዜጎች ሁሉ በህግ ፊት እኩል መሆናቸው በሰብአዊ መብቶችና ፍትህ ማከበራቸው እና በተለይ ደግሞ የዳኝነት ነጻነት መኖሩ ነው። የዳኝነት ነጻነት በጣም ቁልፍ የሚሆንበት ምክንያት ምንድን ነው? ህጎችን የመፈጸምና የመተርጎምና ዋና የማስፈጸም ኃላፊነት የዳኞች ስለሆነ ዳኞች ገለልተኛና ነጻ ሆነው ህግን ተግባራዊ ማድረግ አለባቸው። የዳኝነት የስራ ላይ አስፈጻሚ ወይም ሌላ አቅም አለኝ የሚል አካል ጣልቃ የሚገባ ከሆነ ህዝቡ በህግ ላይ ያለውን እምነት ስለሚያጣ ለህግ የበላይነት መሰረት የሆነው ዋናው ቁልፍ ነገር ይሄ ለህግ የመገዛት ባህል ይሸረሸራል። ፍርድ ቤት ዜጎች በፍርድ ቤት ላይ የምትመጡበት ጊዜ፣ በመንግስት ላይ የምትመጡበት ጊዜ፣ ህጎች የመንግስት ያንድ ወገን ጥቅም ማስጠበቂያ እንደሆነ በሚታሰብበት ጊዜ ዜጎች ለህግ ያላቸው ክብር እና ህግ በዜጎች ያለው ተቀባይነት እያላላ ስለሚሄድ ዜጎች በራሳቸው በእጃቸው በአቅማቸው ህግ ነው ለማስፈጸም ወይም መልሳቸውን ለማስፈጸም ይሄዳሉ። ይሄ ደግሞ ምን ያመጣል? ኃይለኛው ደካማውን እንዲያጠቃው፣ ስርአት አልበኝነት እንዲነግስ ስለሚያደርግ ለማህበረሰቡ አጠቃላይ ወደ መፍረስ እና እርስ በርስ ወደ መተላለቅ ጽም እንዳይመራ የሚያደርግ ነገር ነው ማለት ነው። ይሄንን የህግ የበላይነት የማስከበር የጠቀሷቸውን ህጎች ለማህበረሰቡ የማሳወቅ ከዛ ደግሞ ተግባራዊ የማድረግ የማን ሀላፊነት ነው የሚሆነው? እንዴት ነውስ ይሄ የሚተገበረው? በተለያየ ደረጃ የሚታዩት የመንግስት አካላት ኃላፊነት ነው። ለምሳሌ ህጎችን ማውጣት የህዝብ ተወካዮች ምክር ቤት እና በክልል ደረጃ ደግሞ የህግ የማውጣት ስልጣን የተሰጣቸው የህዝብ ምክር ቤቶች የክልል ምክር ቤቶች ኃላፊነት ነው። እዚህ ለሚ የሚያወጡትን ህግ ቅድም ያልኩትን ደረጃ የጠበቀ ለአንድ ሰው ወይም ለተወሰነ ግ ቡድን ማጥቂያ ወይም ጥቅም ማስጠበቂያ ተብሎ ሳይሆን አጠቃላይ የህብረተሰቡን ጥቅምና ኑሮ ማዕከል ያደረገ ህግ ማውጣት። ይሄ የህግ አውጪው ኃላፊነት ነው። ህጉን መታወጁን እና ለህዝቡ ተደራሽ መሆኑን ማረጋገጥ ማራገጥ ይህን የህግ አውጭ ኃላፊነት ነው። ህግ ወደ ኋላ ተመልሶ እንዳይሰራ እና ዜጎችን የሚያደናገሩት እንዳይፈጠር ህጎች በቀላሉ ተገማች እና ሊፈጸሙ የሚችሉ ሊሆኑ ማረጋገጥ ይህን የህግ አውጭ ኃላፊነት ነው። እንግዲህ በተግባር ስናየው ይሄ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ኃላፊነት ቢሆን መጀመሪያ ህግን የሚያመነጨው አካል በአብዛኛው አስፈጻሚው አካል ስለሆነ ይህ የማድረግ ኃላፊነት የአስፈጻሚ አካልም ጭምር ነው ማለት ነው። በሌላው ግን ደግሞ ህጎችን በገለልተኛም በገለልተኝነት መተርጎም ዜጎችን በህግ ፊት እኩል አድርጎ የመዳኘት ኃላፊነት ዋናው የፍርድ ቤቶች ኃላፊነት ነው። ነገር ግን በዚህ ረገድ ፍርድ ቤቶች ያለባቸው ለሚስ ኃላፊነት ለመወጣት እንዲችሉ በአግባቡ የህዝብ መሪዎችም በተለይ የአስፈጻሚው አካል ኃላፊዎችም ለህግ የበታች መሆናቸውን በማሳየት ለህግ በመገዛት አርአያ መሆን አለበት። እነሱ ከህግ የበላይነም እንዲል ምልክት የሚያስተላልፍ ከሆነ ለፍርድ ቤት የማይገዙ ከሆነ ከዛ በኋላ ህዝቡም ህግን መላቅ ይጀምራል። አስፈጻሚ አካል በዳኝነት አካሉ ስራ ላይ ጣልቃ የሚገባ ከሆነ ይሄን አድርግ ይሄን አታድርግ እያለ የሚያዝ ከሆነ የዳኞች አስተዳደር እንደዚሁ በተለያየ መንገድ በአስፈጻሚ አካል ተጽዕኖ ስር የሚወድቅ ከሆነ እና ዳኞች በፍርሃትና በመሸማበቅ ስራቸውን የሚያከናውኑ ከሆነ በዚህ ጊዜ የህግ የበላይነት በጣም አደጋ ውስጥ ይገባል ማለት ነው። ህብረተሰቡ በገለልተኛ መብቱን መብት ያስጠብቅልኛል ብሎ የሚያስበው ገለልተኛ የዳኝነት አካል እንደሌለ ስለሚያስብ ህብረተሰቡም ህግን አለማክበር፣ ህግን ወደ መጣፍና በራሱ በጉልበቱ መብቱን ወደ ማስከበር ይሄዳል ማለት ነው። በአንድ ግለሰብ ተነስቶ በራሱ መብቱን ለማስከበር ወይም ደግሞ በራሳቸው ተነሳሽነት በእጃቸው ፍትህን ለመስጠት መሞከር መብትንስ ያስከብራል ወይ? መብትን አያስከብርም። መብትን አያስከብርም ማለት ምን ማለት ነው? ጀመር መብት የሚባለው ነገር የህግ ጥንስ ሀሳብ ነው። ራሱ መብት ማለት ምን ማለት ነው ካልሽም፣ የዜጎችን በተለይ የዜጎችን ነጻነት በፍትሐዊ መንገድ የሚከፋፈልበት መሳሪያ ነው ማለት። ስለዚህ አንድ ሰው ያለው መብት አንድ ሰው መብት አለው ሲል ሌላው ሰው ደግሞ የዛን ሰው መብት ማክበር አለበት ማለታችን፣ ያ ሰው መብት አለ ብሎ መብቱ ሊከበርለት ሲጠብቅ የሌላውን ሰው ደግሞ ተመሳሳይ መብት ራሱ ማክበር አለበት ማለት ነው። ይህ እጄን መዘርጋት የምችለው የሌላውን ሰው አፍንጫ እስካልመታው ድረስ ነው የሚባለው ይ አይነት ነገር ማለት ነው። ስለዚህ አንድ ጊዜ የሰዎችን መብት ችላ በማለት የራስን ጥቅም ብቻ ለማስከበር የሚደረግ አካሄድ የህግ ስርዓትን የማፍረስ እና ቅድም ያልኩትን ሥርዓት አልበኝነት የማንገፍ ውጤት ስለሚኖረው መብትን አያስከብርም። መብታችን የተከበረ ቢቤ ስለም ለጊዜው ሀይል እና ጉልበት ሳለን ድረስ ነው ወይም ያለን ተመሰለን በ በተናዛሪ ነገ ጠዋት ከኛ በላይ ደግሞ የባሰ ጉልበተኛ ሲመጣ የምንጠጋበት ከሱ የሚጠብቀን ወይ የሚታደገን ህግ ወይም ተቋም ስለማይኖር መብት አያስከብርም። ይልቁንም ቅድም እንዳልኩት በሀይል እርስ በርስ ወደ መተላለቅና ሀይልን ወደ ማምለክ፣ ወደ ግጭት የሚያመራ ነገር ነው። ዘላቂነቱም ማህበረሰቡን እንዳለ ማህበሩ ሰው ዘንድ ያለውን መተሳሰርና መከባበር ጭምር የሚያፈራረስ ስለሆነ የዘላቂነት የማንም ጥቅም አይጠብቅም፣ ጉዳት ብቻ ነው የሚያመጣ። አንዳንድ ቦታዎች ላይ እንደዚህ አይነት በራስ ተነሳሽነት ወይም በራስ በእጃቸው ፍትህን የመስጠት ወይም በእጃቸው ሰዎችን የማጥቃት የመግደል፣ የመከልከል እንደዚህ ያሉ በራሳቸው ተነሳሽነት ወይም ከመንግስት የጸጥታ አካላት ውጭ ያሉ ወጣቶች እንደዚህ አይነት ድርጊቶችን ይፈጽማሉና፣ አንዳንድ የመንግስት መግለጫዎች እነዚህን ነገሮች ይፋ በሚያደርጉበት ወይም በሚያረጋግጡበት ጊዜ መፈጸማቸውን የሚሰጧቸው መረጃዎች አሉ። ትክክለኛ ባልሆነ መረጃ ላይ በመነሳሳት ነው፣ በተሳሳተ ወሬ የተፈጸመ ድርጊት ነው እንደዚህ አይነት የሚል የሚፈጸመው ድርጊት ይልቅ ድርጊቱ ለመፈጸሙ ምክንያት የሆነው የተሳሳተ መረጃ ነው የሚሉ መግለጫዎችን ይሰጣሉ። በትክክለኛ መረጃስ ላይ ቢሆን እንደዚህ አይነት ነገር መፈጸም አለበት ወይ? በህግ የት ድረስ ነው የሚገድበው? ስህተት ነው። የመንግስት ኃላፊዎች እንዲህ አይነት መግለጫ የሚሰጡ ከሆነ ይሄ በጣም ኃላፊነት የጎደለው ስህተት የሆነ አካሄድ። ቁም ነገሩ መሆን ያለበት ዜጎች መብታችን በጣም ተብለው በሚያስቡበት ጊዜ መብቱን ወደሚያስከብርላቸው አካል በህግ አግባብ አቤታቸውን አቀርበው ያን ማስፈጸሙን መከታተል ነው። መንግስት ያን ማስፈጸም አቅቶት ከሆነ መንግስትን ተጠያቂ ማድረግ ይቻላል። አካውንታብል ማድረግ ይቻላል። አሁንም ሰላማዊና ህጋዊ ነገር ግን እውነት እንኳ ሆኖ ቢገኛ ነገር ዜጎች በጉልበታቸው ለማስፈጸም መሞከራቸው ትክክል ነው የሚል መልእክት ነው የሚያስተላልፈው፣ አሁን የጠቀስሽው አይነት አነጋገር። በተቻለ መጠንም እንዲህ አይነት ነገሮች የሚከሰቱበት ጊዜ መንግስትም፣ የሀገር ሽማግሌዎችም፣ የሃይማኖት አባቶችም ህግና ዜጎች ለህግና ስርዓት እንዲገዙ ወጣቶች እያይቁጣቸውን በትዕግስት አሳልፈው የሚፈልጉትን ጥያቄ በህግና በህግ አግባ ብቻ እንዲያቀርቡ እንዲፈጸምላቸውም እንዲያደርጉ ነው መገፋፋትና በዛ መልክ ማስተዳደር የሚገባው። ይሄ በነገራችን ላይ የህግ ጉዳይ ብቻ አይደለም። መሰረታዊ የማህበረሰቡን ፋብሪክ የምንለውን ነገር የማህበረሰቡን መዋቅር የሚያያይዝ ነገር ነው። በቤተሰብ ደረጃ ትምህር የሚታይ ነገር ነው ግ ወደ መንግስት ምር ያለብን ነገር አይደለም። ይሆናልና ይሄ ተገባር ለምንድነው? ወጣቶችም ከዚህ ከዚ ተገባራችን መቆጠብ ይኖርባቸዋል። የአንድ ሀገር ዜጋ ሲኮን መብት ሲጠየቅ ግዴታም እንዳለ ማሰባ ዜግነት ኃላፊነት የምናስከተል ነገር ነው። በዚህ ጊዜ ደግሞ መንግስት ህግና ስርዓትን ማክበር ተመራጣኝ ሀይል መጠቀም መብት አለው። መጀመርም መንግስት የሚባለው ተቋም ሀይልን በብቸኝነት ግን በህግ አግባብ ብቻ በህግ ላይ የተደነገቀውና በተወሰነው መልኩ ብቻ የመጠቀም ስልጣን ያለ ብቸኛ አካል ነው በማህበረሰቡ ያንን ማንቀበልና ማንከተል ከሆነ ግን የዜግነት ዜግነት ግዴታችንን ጭምር አልተወጣንም ማለት ነው። ከዛ በኋላ መንግስቱም ደግሞ በተቋቋመበት ህግ መሰረት ተማራኛው እርምጃ እኛ ላይ የመውሰድ መብት ጭምራለ ማለት ነው፣ ስልጣን አለው ማለት ነው። በጣም አመሰግናለሁ አቶ ቆምላቸው ዳኜ ለሰጡን ማብራሪያ። እንግዲህ በስፋት ተመልሰን ይሄንን ጉዳይ ትምህርት ሰጪ በሆነ መልኩ ለአድማጮቻችን እናቀርባለን። አሁን ለዛሬው አመሰግናለሁ ለሰጡኝ አስተያየት። እሺ፣ እሺ፣ አመሰግናለሁ።